በአምስተኛው የጣና ምክክር መድረክ የተሳተፉት በኢትዮጵያ የጀርመን አምባሳደር ዮአክን ስሚት በአፍሪካ የጸጥታና ደህንነት ጉዳዮች የጀርመን ተሳትፎ ምን ይመስላል? የሚል ጥያቄ አቅርበናቸው ነበረም። የጀርመን መንግስት የአፍሪካ ሰላምና ደህንነት እንዲረጋገጥ በተለያዩ መንገዶች እያገዘ መጥቷል። ባለፉት ቀናት የሆነው ደግሞ እገዛው ከምንጊዜም በላይ ጉልህ አድርጎታል። ይኸውም በአዲስ አበባ የተካሄደው የሙኒክ የጸጥታ ስብሰባ ላይ በአጽንኦት እንደታየው የአፍሪካ የጸጥታ መረጋገጥ የአውሮፓ ጸጥታ መረጋገጥ ነው። ለዛም ነው የሙኒክ የጸጥታ ስብሰባ ባለፈው ሐሙስና አርብ በአፍሪካ ምድር ለመጀመሪያ ጊዜ የተካሄደው። ኦን አፍሪካን ሶይል ከሙኒክ የጸጥታ ስብሰባ ውጪ በአፍሪካ የጸጥታና ደህንነት ጉዳዮች የጀርመን መንግስት የሚሰጠው ድጋፍ ትንሽ ዘርዘር አድርገው ቢያስረዱን ለሚለው ጥያቄ አምባሳደር ዮአኪን ስሚት ተከታይን ብሏል። We are working very closely. We are cooperating with the individual governments in Africa as well as with the African Union and also through the United Nations system. በቅርበት እየሰራ ነው ከአፍሪካ የተለያዩ አግራት መንግስታት በተናጠል ከአፍሪካ ህብረት ጋር እንዲሁም በተባበሩት መንግስታት መዋቅር በኩል የተለያዩ ምክክሮች እናደርጋለን የአፍሪካ ሰላምና ደህንነት በምን መልኩ ብናግዘው ነው ውጤታማ የምንሆነው የሚሉ ጉዳዮችን በተለያዩ ጊዜ ውይይቶች እናካሄዳለን። እዚህ ላይ መረዳት ያለብን በዚህ ጉዳይ ብዙ ተዋናዮች አሉ። አስፈላጊውን ስርዓት መጣስ የለብንም። ምክንያቱም መልካም ፍቃድ ብቻ፣ የግል በጎ ተግባር ብቻ የትም አያደርስም ተዋናዮችን አቀናጅቶ ካልተሰራ በስተቀር ስለሆነም ነው እንደዚህ አይነት የጣና የምክክር መድረክ ጠቃሚ የሚሆነው ምክንያቱም ዓለም አቀፍ የመስኩ ተዋናዮችና የአፍሪካ ተዋናዮች በጉዳዩ ላይ እንዲመካክሩ ያግዛል። ታዲያ የምክክር መድረኩ እንዴት አገኘሁት? የማሳረጊያ ጥያቄያችን ነበረ ለአምባሳደር ዮአኪም ስሚት። በጣም ጠቃሚ ነው እንዳልኩህ፣ የአፍሪካ የጸጥታ ጉዳይ የዓለምም የጸጥታ ጉዳይ ነው። ስለሆነም የጉዳዩን ጥልቀት ለመገንዘብ እንደዚህ አይነት ስብሰባዎች አስፈላጊ ናቸው። በተናጠልም ያደረኳቸው ምክክሮች ሰዎች ይህን ጉዳይ በደንብ መገንዘባቸውን አረጋግጠውልኛል። ይህ ነው ዋናው የስብሰባው ስኬት። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም